Foreign Service Institute, Amharic Basic Course, Unit 3, Basic Sentences. Sim, Simi, so yes Yerso, Yesso, Yersos. ጤና ይስጥልኝ። ስሜ ጆን ነው። የእርስዎስ? ኢትዮጵያ ኢትዮጵያዊ ነ ከበደ ነው። ኢትዮጵያዊ ነ አሜሪካዊ ነኝ። ነገር ግን አቶ ተሰማ ለማ ኢትዮጵያውያን ናቸው። አሜሪካዊ ነኝ። ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ? መች መጡ? መቼ መጡ? ትናንትና፣ ትናንት መጣሁ። ትናንትና መጣሁ። ስንት ሰዓት? Vaco sunt satnu, sost satnu, abro Isten. abro Isten. for fluency. ጤና ይስጥልኝ። ስሜ ጆን ነው። የእርስዎስ? ከበደ ነው። ኢትዮጵያዊ ነው። አሜሪካዊ ነኝ። ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ መጡ? ትናንትና መጣሁ። እባክህ፣ ስንት ሰዓት ነው? ሶስት ሰዓት ነው። እግዚአብሔር ይስጥልኝ። አብሮ ይስጠን። ፎር ኮምፕሬንሽን ጤና ይስጥልኝ። ስሜ ጆን ነው። የእርሶስ? ከበደ ነው። ኢትዮጵያዊ ነው? አሜሪካዊ ነኝ። ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ መጡ? ትናንትና መጣሁ። እባከው ስንት ሰዓት ነው? ሦስት ሰዓት ነው። እግዚአብሔር ይስጥልኝ። አብሮ ይስጠን። ክላስሩም ኤክስፕሬሽንስ መጽሐፍ መጽሐፍ መጽሐፎች መጽሐፎቻችሁ መጽሐፎቻችሁን ክፈቱ። መጽሐፎቻችሁን ክፈቱ። አብራችሁ በሉ። አብራችሁ በሉ። አሁን ዝጉ። አሁን መጽሐፎቻችሁን ዝጉ። ስትራክቸር ሰንተንስስ እኔ እኔ አሜሪካዊ ነኝ። ኢትዮጵያዊ ነህ። አንቺ ቆንጆ አንቺ ቆንጆ ነሽ። Оставай. Оставай но. Ну. Оставай но. Ну Их. Сел. Ман. Их со манну. Сет. Трусетнич. ጥሩ ሴት ናት ተማሪ ተማሪዎች ተማሪዎች ነን አስተማሪ አስተማሪዎች አስተማሪዎች ናችሁ መጥፎ መጥፎ ናቸው እርሳቸው ትልቅ እርሳቸው ትልቅ ናቸው።